ዓለም አቀፉ ሕብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት አገሮች ስደተኞች ላይ ተጽዕኖ ማሳደሩን አንድ የዩኤንኤችሲአር ቃል አቀባይ ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ እንደተናገሩት ሀገሪቱ ከሁለት መቶ ሺህ በላይ ስደተኞችን በተለያዩ ካምፖች እያስተናገደች ነው። ዓለም አቀፍ የስደተኞች ቀንም ከነዚህ የስደተኞች ካምፕ አንዱ በሆነው አሶሳ አካባቢ በሚገኝ ካምፕ ተከብሯል። አቶ ክሱትን በስልክ ያነጋገራቸው እስክንድር ፍሬው ነው። በኢትዮጵያ ያሉ የጎረቤት ሀገራት ስደተኞች ቁጥር እንዴት እየጨመረ እንደመጣ በማብራራት ይጀምራሉ። አቶ ክሱት እንግዲህ የአውሮፓውያኑ እና በአጠቃላይም የዓለም አቀፉ ህብረተሰብ ትኩረት ወደ ሱሪያ መሄዱ እየተነገረ ነው። ኢትዮጵያን የመሳሰሉ አገራት ስደተኞችን ለማስተናገድ በሚያደርጉት ጥረት ላይ ይህ ምን አይነት ተጽዕኖ እያሳደረ ነው? ተጽዕኖ ውስጥ ከወዲሁ እየታየ ነው ወይ? በጣም እየታየ ነው፣ በጣም ግልጽ የሆነ ነው። ሪሶርሶቹም ወደዛ እየሄዱ ነው። እንደውም አንድ ጊዜ የእኛ የሀይ ኮሚሽነራችን የሱሪያ ጉዳይ በስፔሻል በጀት ቢታይልኝ ይቻላል በተለየ በጀትና በተለየ በጀት ምክንያቱም ከዩኤንኤችሲአር ከዛው ወደ ፖርቱ ላይ ከሚገባው በጀት ነው ለሶሪያ የሚሄደው እና በተለየ ህይወት እሱ በተለየ ከታየ ዩኤንኤችሲአር ለምሳሌ በአለም ደረጃ 3 ቢሊዮን ከሆነ በጀቱ ሲሪያ ለብቻው ላይ ተነየው ሌሎቹ 3 ቢሊዮን የሚበቃ ከሆነ እሱን ስጡን የሚል ጥያቄ ያቀርበው ነበር። ተቀባይነት ያገኘ አይመስለኝም። ስለዚህ አብዛኛው ሪሶርስ ወደዛ ይሄዳል። ረጂዎቻችንም በተለይ እነዚህ ትራዲሽናል ዶነርስ የሚባል 아이 츠로 ከዘንድሮ ካለን የስደተኛ ቁጥር ያነሰን የነበረው ግን ያምና በጀታችን ይሻል ነበረ። ከዘንድሮ እና ተጽዕኖ ነው ታይ ነገር ነው በጣም ከባድ ጫና እያሳደረ ነው። ኢትዮጵያን የመሳሰሉ ታዳጊ ሀገሮች ላይ ትልቅ ጫና እያሳደረ ነው። ጫናው ጫናው በምን ይገለጻል? አቶ ክሱት እስቲ ምሳሌዎችን ይንገሩን። እንዲህ ማድረግ ሲኖርብን በበጀት ምክንያት በበጀት ጥረት አላደረግ ነው የሚሉት ለምሳሌ አምና ከሰባት መቶ ሺህም አነስ የሚል የስደተኛ ቁጥር ነው የነበረው በሁለት ሺህ አምስት ያኔ በጀታችን አጠቃላይ በእንግዲህ በጀት ስናወጣ ስደተኞችን እናማክራለን፣ አስበስ እናደርጋለን። ሊዳቸው ምንድን ነው? ሁለቱም ኒድስ ቤዝድ በጀት ነው። ከተገኘ ዶኖሮች የሚሰጡን ከሆነ እዛ ይጠበቅላቸው ተብለው በዩኒክሲያርም ተፈቅዶ ይዘነው ነበረ። ዘንድሮ ቁጥሩ አሁን ቅድም እንዳልኩ ወደ ሰባት መቶ ሰላሳ ስምንት ደርሷል። የዘንድሮ በጀታችን ግን ከአምና አርባ ሚሊዮን ዶላር አካባቢ ያንሳል። የተፈቀደው ዩኒክሲያር ራሱ የፈቀደው ማለት ነው። በፍላጎታችሁ መሰረት በበጀትም አይቻልም፣ በቃ በሪሶርሱ ነው እንጂ በፍላጎት ቤዝድ መሆን የለበትም ነው። ስለዚህ ሪሶርስ እያነሰ ሲሄድ ቻምበር ባይሸምርም ያለውን ሪሶርስ የማካፈል ነገር ነው የሚሆነው ከዩኒክሴር አንጻር። ስለዚህ የተሱ ነው በጣም ግልጽና ትንሽ ጎጂ ነው የሚሆነው። ይሄ ማለት ምን ማለት ነው? የፈለግነው የጠየቅነውን ነገር ካላገኘን ትኩረታችን ህይወት አድን ላይ ብቻ መረባረብ ነው የሚሆነው። ህይወት አድን ላይ ተረባርበ ህጻናት ትምህርት ቤት ካልሄዱ ወጣቶችም እንደዚሁ የተለያዩ የሙያ ቮኬሽናል ስኪልስ ካላገኙ በዚሁ ካምፕ ውስጥ ቁጭ ብለው በሚውሉበት ጊዜ ሌላ ነገር መጥፎ ነገር እያሰቡ ነው የሚውሉት ና ለመጥፎ ነገር ተጋላጅነታቸውም እየጨመረ ነው የሚሄድ። ደቡብ ሱዳን ውስጥ የተፈጠረው ግጭት ነው ኢትዮጵያ ለምታስተናግዳቸው ስደተኞች የጎረቤት ሀገር ስደተኞች ቁጥር መጨመር ምክንያት የሆነው ብለውኛል። ቀደም ሲል አሁን በደቡብ ሱዳን ያለው የፖለቲካ ሁኔታ ወደ ሽግግር መንግስት ማምራቱ ተስፋ ሰጪ ሁኔታዎችን መታየታቸው ምናልባት ቁጥሩን በአጭር ጊዜ ውስጥ ይቀንሰዋል ብላችሁ ተስፋ ታድርጋላችሁ? ምንድን ነው በእናንተ በኩል ያለው ግምገማ? እርግጥ ቀንሶታል፣ በተጨባጭም ቀንሶታል። አሁን ከደቡብ ሱዳን የሚመጣው የስደተኛ ቁጥር ምናልባትም በ2014 ባንድ ቀን ይመጣ ከነበረው ያነሰ ነው። ከፍ ድርቅ ጋር በተያያዘ ስደተኞች እንዳይመጡ እየተሰጋ ያለውም ዓለም አቀፍ ህብረት ሰውም እዛው እንዳሉ ሳይፈናቀሉ የማገዝ ሁኔታዎች ካሉ ቁጥሩ በተከታታይ እየቀነሰ ይሄዳል ምል ያለን ነው እ ቅድም ጠቃቅሰዋቸዋል። ስደተኞችን የሚያስተናግዱ ሀገራት የሚያጋጥሟቸውን ፈተናዎች፣ ግጭትን ጠቅሰው ነበር። እሱ ለምሳሌ ያህል ግጭት ሲባል አሁን በቅርቡ በጋምቤላ በሚገኘው የጃዊ የስደተኞች ካምፕ የተከሰተው ቀድሞ ወደ አይምሮ ይመጣል የቅርብ ጊዜም ስለሆነ ማለት ነው። አንደኛ አሁን በዚያ ካምፕ ውስጥ ያለው ሁኔታ ምን ይመስላል? እንደዚህ አይነት ግጭቶችስ የዩኤንኤችሲአርን እንቅስቃሴ ምን አይነት አሉታዊ ተጽዕኖ እያሳደሩ ነው? በእናንተ እንቅስቃሴ ላይ እንግዲህ እስክንድር፣ እንደሚታወቀው ጋምቤላ ላይ ተፈጥሮ የነበረው የነበረው ኢትዮጵያዊ ነው። ስለዚህ እዛ ጋር ትንሽ ስሜታቸው የተነካ የተወሰኑ ስደተኞች እሱን የሚመስሉ ሰዎች እሱ ሸሾ ስለሄደ እሱን ሊመስሉ ሰዎች አታክ ማድረግ ጀመሩ። ከዛ በኋላ ሌሎችም ሄደው ካምፕ ላይ ሬቨንጅ ካላደረግን አሉ። ብቻ ቆመ። የበቀል እርምጃ ካልወሰድን አሉ እርምጃ ካልወሰድን አሉ። በአጋጣሚ ከግማሽ ሰዓት ከአንድ ሰዓት በኋላ አስፈላጊ ኃይል ጭማሪ ተደርጎ እነሱም እንዲገጡና እንዲቆም ተደርጓል። በዛ ሁኔታ ላይ እጃቸው ያለበት ሰዎች ከሌላ ሳይሆን ከስደተኞቹ በሚመጣ ጥቆማ ነበረ። ተያዙ ወደ ሀምሳ አንድ ሀምሳ ሁለት አካባቢ ሰዎች ተይዘዋል። ረፊዎች እና ጠቋሚዎቹ ራሳቸው ስደተኞቹ ነበሩ። ምክንያቱም ይሄ የሚያሳየው ምንድ ነው? የስደተኞቹ ፍላጎት አይደለም። የተወሰኑ ሰዎች የቀሰቀሱት ችግር ነበረ። እነሱም ተለቅመው ተይዘዋል። ህጋዊ ሂደቱ ላይ እየተደረገን ያለው። ነገር ግን ስጋቱ አንድ ቀን እንደዚህ አይነት ነገር ሊፈጠር እሱ ቢደገም ምን ሊፈጠር ይችላል የሚል ስጋትን ያሳድራል። የሰብአዊ እርዳታ ሰራተኞችም እንደዚህ አይነት ሁኔታ ሊሰሩ ስለማይችሉ ሚሊዮን የነበረ ካምፑን ለ ደግነቱ ትንሽ የስደተኞች አወጋገርም ስላሉ በእነሱ በኩል በሪሞት በስልክ የጋይድ የተደረገ እንደዚህ አርጋችሁ ለእንደዚህ እንደዚህ ስጡ እየተባለ የከፋ አደጋ ሳይደርስ በቁጥጥር ስር ሊውል ችሏል። ስለዚህ ለዚህ ሁሉ መፍትሄው የሚሆነው አንደኛ የአለም አቀፍ ህብረተሰብ ለስደት የሚደረጉ ነገሮችን ፖለቲካ ፍላጎትና ውሳኔ ለማቆም ትልቅ ጥረት መደረግ አለበት። አሁን የኤሌክሲያር በዚህ አመት ትልቅ ጥሪ እያቀረበን ያለው በአለም አቀፍ ደረጃ ፌር አዘጋጅቷል። የአለም መንግስታት የሚገባቸውን መወጣት አለባቸው። አንደኛ ሲኤውን የማስወገድ ሁለተኛ ደግሞ ስደተኞች መፈናቀናቸው ካልቀረ በየሀገሩ ባሉበት ሁኔታ ልጆች ትምህርት እንዲያገኙ፣ ስደተኞቹም ጊዜያዊ ቢሆን ሰላም የሰፈነበት እና ሰው በሚገባ አይነት ኑሮ አያያዝ እንዲያሱ የመሳሰሉት ጥያቄ እየቀረቡ ነው ያሉት። ስለዚህ መፍትሄው ስደተኝነት የሚከስቱ ነገሮች ላይ ትኩረት ሰጥቶ የፖለቲካ ፍላጎት ጠንክሮ እንዲፈቱ የማድረግ ነገር ላይ ነው የሚሆነው። አቶ ክሱት ገብረ እግዚአብሔር በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ፣ በጣም ነው የማመሰግነው ስለ ጊዜዎት ሌሎች